በአክሱም የሚገኙ ሴት ሙስሊም ተማሪዎች ሂጃብ ከመልበስ ጋር በተያያዘ የገጠማቸው ችግር በሶስት ቀናት ውስጥ እንዲፈታ የክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት ዛሬ በሰጠው መግለጫ አስታውቋል። መግለጫውን የተከታተለው ዘጋቢያችን ሙልጌታ አጽባህ ነው። የሴት ተማሪዎችንም አነጋግሮ ተከታዩን ዘገባ አሰናድቷል። ለሶስት ሳምንታት የፀጉር መሸፈኛ ሒጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አርብ ታኅሳስ 25 ቀን 2017 ዓ ም በሰጠው መግለጫ አስታወቀ። ምክር ቤቱ ዛሬ መቀለ ላይ የሰጠው መግለጫ በንባብ ያሰሙ ሐጅ መሐመድ ካሕሳይ ፖሊስ ተማሪዎቹ ሒጃብ እንዳይለብሱ ጫና ፈጥሯል ብለዋል። እዚ ናይ ሒጃብ ክልከላ መሰል ዜጋ የሂጃብ ክልከላ የዜጎችንና የግለሰቦችን መብት የሚጥስ ነው። ሕገ መንግስቱን በትምህርት ሚኒስቴርና በክልላችን የወጡ ደንቦችንም የሚጥስ ነው። በማንኛውም መንገድ ግርግር ሊፈጥር የማይገባው ጉዳይ ነበር። ሳይረፍድ ቶሎ ምላሽ ማግኘት አለበት። ሃይማኖትን ለፖለቲካ መሳሪያ ለመጠቀም የሚሞክሩ በአንዳንድ ተቋማት የሚሰሩ ሰዎችን መንግስትና ህዝቡ እንዲያወግዛቸው እንዲሁም ተጠያቂ እንዲያደርጓቸው እንጠይቃለን። በአክሱም ከተማ የአክሱም ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል የምትማረው ስሟ እንዲገለጽ ያልፈለገች ሙስሊም ተማሪ ባለፉት ዓመታት የጸጉር መሸፈኛ ሂጃብ ተጠቅማ ትምህርቷን ትከታተል እንደነበረ ገልጻ ላለፉት ሶስት ሳምንታት ግን ይህ በመከልከሏ የትምህርት ጊዜዋን በቤት እያሳለፈች እንደምትገኝ ገልጻለች። ከዚህ በፊት ሁለት ሺህ አስራ አምስት ይሁን ሁለት ሺህ አስራ ስድስት በሂጃብ ነው የተማርነው። ያለፈው ሁለት ወር ከአንድ ሳምንት ምናምንም በሂጃብ ነው የተማርነው እና ድንገት መጥ ነው እናንተ ተማሪዎች ሂጃብ መልበስ የለባችሁም ብለው ትዕዛዝ የሰጡ እና ካልሆነ አውሉቃችን መግባት ነው እንጂ መማር የለባችሁም የሚል ትዕዛዝ ሰጡን እና አሁን እኛ በቃ ባለፈው ሶስት ዓመትም በጦርነት ምክንያት ቤታችን ቁጭ ብለናል። አሁንም እንደዛ ያው ጊዜውም እየሄደ ነው። ትምህርትም እያለፈን ነው አስራ ሁለት መሆናችን ደግሞ የፎርሙን ቢያያለፈን ነው። መፍትሄ እንዲሰጥልን እንጠይቃለን። ሴት ሙስሊም ተማሪዎች ከትምህርት ቤት ደንብ ልብሳቸው ጋር ተመሳሳይ ቀለም ያለው የፀጉር መሸፈኛ ወይም ሂጃብ መጠቀም እንደሚችሉ ሀገር አቀፍ የትምህርት ቤቶች መመሪያ እንደሚያዝ በመግለጫው ያስታወቀው የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት በአክሱም አሁን እየተደረገ ያለው ግን መመሪያውን የሚጣረስ ነው ብሎታል። በአክሱም አራት ትምህርት ቤቶች የሚማሩ መቶ ሀምሳ ዘጠኝ ሴት ሙስሊም ተማሪዎች ላለፉት ሶስት ሳምንታት ከትምህርት ገበታ ውጭ እንደሆኑ ጠቅላይ ምክር ቤቱ ገልጿል። በዚሁ ጉዳይ ታሳስ ሀያ ሶስት ቀን ሁለት ሺህ አስራ ሰባት 2017 ዓ.ም መግለጫ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ክልል አክሱም ከተማ ሙስሊም ሴት ተማሪዎች ካለባበሳቸው ጋር በተገናኘ በተላለፈ መመሪያ አንድ ወር ገደማ ከትምህርት ውጭ ሆነዋል ብለዋል። የእምነቶች በጋራ የመኖር እሴት የሚሸረሽር ብሎ የጠራው ተግባር እንደሚያወግዝ የገለጸው ምክር ቤቱ ይህ በአስቸኳይ እንዲፈታ ጠይቋል። በጉዳዩ ከክልሉ ትምህርት ቢሮ፣ ከአክሱም ከተማ ከንቲባና የከተማዋ ትምህርት ጽህፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የፀጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቱ አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነፃ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ባለፈው ሳምንት ሰጥተው ነበር። የክልሉ ትምህርት ቢሮ ለአክሱም ከተማ የትምህርት ጽህፈት ቤት ታኅሳስ 22 ቀን 2017 ዓመተ ምህረት በላከው ደብዳቤ የተማሪዎች ያለባበስ ስርዓት በተመለከተ ከትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ቅሬታ እንደደረሰው በመግለጽ አዲስ መመሪያ ባልወጣ በት አዲስ ክልከላ ይሁን አዲስ ጥያቄ ተቀባይነት የለውም ብሏል። ትምህርት ቤቶችም በነባር የአለባበስ ስርዓት መቀጠል ይገባቸዋል ሲል ገልጾ ነበር። ነባር አሰራሩ ምን እንደነበረ ግን በደብዳቤው በግልጽ አላስቀመጠም። የአክሱም ሁለተኛ ደረጃ አስረኛ ክፍል ተማሪ የሆነች ለደህንነቷ ሲባል ስሟ እንዲገለጽ ያልፈለገች ተማሪ በበኩሏ ወደ ትምህርት ቤት ከዚህ ቀደም ሂጃብ ለብሳ ትሄድ እንደነበረ ገልጻለች። ሂጃብ ስንማር ነበር። አሁን እንኳን አስረኛ ክፍል ስንጀምር በበሩ ከተጠጋን ደግሞ ፖሊስ ነው የምንያዘው። በቃ ወደዛ ግቢ እንኳን መሄድ አንችልም። በዛ ማለት እንኳን አንችልም ማለት። ከትምህርት ሚኒስቴር የህዝብ ግንኙነት ክፍልም ተጨማሪ ማብራሪያ ለማግኘት ጠይቀን ጉዳዩ የክልሉ ትምህርት ቢሮ ነው የሚመለከተው የሚል ምላሽ ሰጥቷል። ለአሜሪካ ድምፅ ሙልጌታ አጭባሃም መቀለም